እጪው ሳምንት የተዳከመውን የአሜሪካ መሰረተ ልማት አውታሮች መልሶ ለመገንባት ይረዳል የተባለው በምክር ቤቱ የሁለት ወገኖች የጋርዮሽ ዕቅድ እጣ ፋንታ ለመጨረሻ ጊዜ የሚለይበት እንደሚሆን ይጠበቃል። የቪኦኤ ዘጋቢ ሚሼል ኩዊን ይህንን አስመልክቶ የላከችውን ዘገባ ደረጀ ደስታ እንደሚከተለው ሪፖርት ያቀርበዋል። የአሜሪካ መንገዶች፣ ድልድዮችና የብሮድባንድ መረቦችን የመሳሰሉት የመሰረተ ልማት አውታሮች በዚህ ሳምንት ምናልባት የ1.2 ትሪሊየን ዶላር ድጋፍ ያገኛሉ ተብሎ ይጠበቃል። ይህ የሚሆነው የበጀቱ ረቂቅ በሁለቱ ምክር ቤት አባላትና ፓርቲዎች የጋራ ስምምነት ካገኘ ነው። የሕግ መወሰኛው ምክር ቤት ጉዳዩን ለክርክር የሚያቀርበው መሆኑ ቢታወቅም በተለይ የህዝብ ማጓጓዣ ፐብሊክ ትራንዚት የተባለውን ጨምሮ አንዳንድ ዲሞክራትና ሪፐብሊካን ሴኔተሮች ያነሱትን ጥያቄ አስመልክቶ ዝርዝር ሁኔታዎቹ መመለስ ይኖርባቸዋል። በጋርዮሹ ቡድን በኩል የሪፐብሊካኑ ተደራዳሪ ወገኖች የሚመሩት የኦሃዮ ሴኔተር ሮብ ፖርትማን፣ ሁለቱ የፖለቲካ ወገኖች ሊስማሙበት የሚችሉበት እንደዚህ ያለ ጥቅል ዕቅድ ተዘጋጅቶ አለማወቁን ይናገራሉ። ስለዚህም ይላሉ፣ ስለዚህ ይህ ለዚህ አገር ሊደረግ የሚገባ ትክክለኛ ነገር ነው። ከሁሉም በላይ ደግሞ በዚህ ከተማ አዘውትረን ልናደርገው የሚገባን ነገር ውሳኔዎችን በጋራ ስምምነት የማሳለፍ አሰራርን ሂደት መፈለግ ያለብን መሆኑን ነው። ይህ በሁለትዮሽ ወገኖች የተዘጋጀው ጥቅል እቅድ ካለቀ ሊያልፍ የሚችልበትን ድምፅ ማግኘት ደግሞ ሌላው ፈተና ይሆንበታል። ምክንያቱም የሚያስፈልገውን ስልሳ የምክር ቤት አባላት ድምፅ ለማግኘት መሳ ለመሳ እኩል ከተከፈለው ምክር ቤት የአንዳንዶቹን ሪፐብሊካንን ድምፅ ማግኘት ይኖርበታል። እቅዱን በዋናነት የሚያስተባብሩት አንድ ድምፅ እንኳ ማጣት አያዋጣቸውም። አንዳንዶቹ ግን ከ3.5 ትሪሊዮን ዶላር ተለይቶ የልጆችን እንክብካቤና ትምህርት፣ የአየር ንብረት ለውጥ በ በሰው ሀብት መሰረተ ልማት ላይ ላተኮረው አነስ ስላለው በጀት ጋር የተሳሰረ እንዲሆን ይፈልጋሉ። ዲሞክራቷ አፈጉባኤ ናንሲ ፔሎሲ እቅዱን ወደ ምክር ቤቱ መድረክ የሚያቀርቡት በሁለቱ ወገኖች የጸደቀውን ትልቁን የመሰረተ ልማት እቅድ ሴኔቱ ካጸደቀው ብቻ መሆኑን ተናግረዋል። ሴኔቱ ያንን ሊያደርግ የሚችልበትን መንገድና ዘዴ እንዳለውን በመግለጽ በጥቂት የምክር ቤት አባላት ድምፅ ብልጫ እቅዱን ሊያሳልፍ የሚችልበትን መንገድ ጠቅሰዋል። ዋናው ነገር ፕሬዝደንቱ እንደሚፈልጉት ለሁለቱ የፖለቲካ ቡድኖች ስምምነት በጋራ የጸደቀውን ውሳኔ ማሳለፍ መሆኑን እንደሚከተለው ገልጸዋል። ፕሬዚዳንቱ በሁሉም ወገኖች የወጣውን የጋራ ረቂቅ ሕግ ይፈልጋሉ። ስለሆነም ሁላችንም እሱን እናደርጋለን። ይሁን እንጂ የፕሬዝዳንቱ ራዕይ በእሱ ብቻ መወሰን የለበትም። በጥሩ መንገድ እንደገና መልሰው መገንባት ይፈልጋሉ። ለዚች ሀገር ብልጽግና እንደገና ብዙ ሰዎችን ይበልጥ በሚያሳትፍ መንገድ መስራት ይፈልጋሉ። የአሜሪካ መሰረተ ልማት አውታሮች ከሌሎች የበለጸጉ አገሮች ደረጃ ጋር ሲታያይ ለረጅም ጊዜ ወደ ኋላ የቀረ መሆኑ ሲነገር ቆይቷል። ይህ እቅድ ፕሬዚደንት ባይደንን ጨምሮ የመሪዎችና የዴሞክራቶችን ወይም ሁለቱም ፓርቲዎች አብረው በመሆን አንድ ነገር መስራት ይችሉ አይችሉ እንደሆነ የሚፈተንበት መሆኑም ተመልክቷል። ሁለቱ የምክር ቤት አባላት ግን ነሐሴ ውስጥ ለእረፍት ከመውጣታቸው አስቀድሞ ይህን ነገር ለመጨረስ ያላቸው ጊዜ እጅግ የጠበበ መሆኑም ተነግሯል።